ከኢኮኖሚው ዓለም የኢትዮጵያ ብሔራዊ ባንክ ከመጋቢት 9 እስከ 23 ባሉት ቀናት 1 ቢሊዮን ዶላር በውጭ ምንዛሪ ለንግድ ባንክ መስጠቱ ተሰምቷል። ከውሳኔው በኋላ አስመጭና ላኪዎች በግል ባንኮች የነበራቸውን ተቀማጭ ገንዘብ አሟጣው እያወጡ መሆኑን ዘርፉን በቅርበት የሚከታተሉ ባለሙያዎች ይናገራሉ። በብሪታንያው የፖርቶ ቤሎ ኩባንያ የገንዘብ አስተዳደር ባለሙያው አቶ አብዱል መናን መሐመድ የብሔራዊ ባንክ ውሳኔ ከውጭ ምንዛሬ እጥረት እንደሚመነጭ ይናገራሉ። በጣም የውጭ ምንዛሬ እጥረት ተፈጥሮ የእቃ የሚያስገቡ ሰዎች ኢምፖርቱ የሚያደርጉ ሰዎች ረጅም ወረፋ መጠበቅ ይኖርባቸዋል። አንዳንዴ እስከ ዓመት፣ አንዳንዴ የስድስት ወር እንደየ ሴክተሮቹ አይነት ማለት ነው። አሁን ይሄ እጥረት በሚከሰትበት ሰዓት ያው ብሔራዊ ባንክ በተለያየ መልኩም ያገኘ የውጭ ምንዛሬ አለ እና ያንን የውጭ ምንዛሬ ለንግድ ባንክ ይሸጥለታል ማለት ነው። ብድርም ሊሰጠው ይችላል፣ በሽያጭም ሊሰጠው ይችላል። እና ኢምፖርቱ ስለሚበልጥ እጥረት በሚከሰትበት ሰዓት ብሔራዊ ባንክ ለንግድ ባንክ ያቀርባል ማለት ነው። የውጭ ምንዛሬ እና ንግድ ባንክ ኢምፖርት ማድረግ የምትፈልጉ ሰዎች ወረፋ የያዛችሁ፣ በግል ባንክም እራሱን በንግድ ባንክም የያዛችሁ ሰዎች የውጭ ምንዛሬ ታገኛላችሁ የሚል ነገር ይመጣ ከየባንክ ወረፋ የያዙ ሰዎች በአንድ ግር ብለው ወደ ንግድ ባንክ ነው ይሄዱ። ሌላው የውጭ ምንዛሬ የፈጠረ አንድ ችግር አለ። ሰዎች የውጭ ምንዛሬ እጥረት አለ ብለው ስለሚያስቡ ገና ወደፊት ስድስት ሰው ስምንት ወር የሚያስመጡ እቃ ወረፋ ይዛሉ እና ወረፋ ሲይዙ ይሄ የሚፈጥረው እንትን ኤክስፔክቴሽን ራሱ በጥቁር ገበያና በኦፊሻል ኤክስቼንጅ ሬቱ ላይ ሰፊ ልዩነት እየፈጠረ በጣም ችግር ኢኮኖሚ ስለ የኤክስቼንጅ ሬት ላይ ችግር እየፈጠረ አስቸግሯል እና ያንንም ለማስተንፈስ ነው አንድም ከዚህ በፊት የተደረገው። አሁን ትልቁ ችግር እየሆነ ያለው ዱብዳይ መሆኑ ጉዳይ ነው። ከአንድ ዓመት በፊት የኢትዮጵያ መንግስት በተመሳሳይ መንገድ ሁለት ነጥብ ሶስት ቢሊዮን ዶላር ለንግድ ባንክ መስጠቱን አቶ ኢየሱስ ወርቅ ዛፉ ያስታውሳሉ። የህብረት ባንክ የዳይሬክተሮች ቦርድ ሊቀመንበር ሆነው የሚያገለግሉት አቶ ኢየሱስ ወርቅ የግል ባንኮች የቀደመው ውሳኔ ካሳደረባቸው ተጽዕኖ በአግባቡ ሳያገግሙ ተመሳሳይ እርምጃ መወሰዱ የብር እጥረት ፈጥሮባቸዋል ሲሉ ይናገራሉ። ከዚህ ቀደም በጃንዋሪ መጀመሪያ ላይ በዚህ መልኩ ሁለት ቢሊዮን ዶላርስ እንደዚሁ በኮመርሻል ባንክ በኩል የውጭ ምንዛሬ ፈላጊዎች እንዲከፋፈል ተደርጎ ነበረ። ይሄ አሁን ደግሞ በማርች የአስራ ስምንት ጀምሮ ነው የተባለው በኮመርሻል ባንክ በኩል አንድ ቢሊዮን ዶላር ውጭ ምንዛሬ ለሚፈልጉት አቬለብል ተደረገ ነው የሚባለው። ሁለቱም ጊዜ ምናልባት ኢፌክቱ የመጀመሪያው በጣም ትልቅም በመሆኑ በጣም ብዙ ችግር ውስጥ ባንኮችን ጥሏል። ምክንያቱም በዚያ በኩል ይሄን ያህል ዶላር መምጣቱ ብቻ ሳይሆን ኮመርሻል ባንክ ደግሞ ይሄንን ዶላር የምሰጣችሁ በማርጂን የተወሰነ ፐርሰንቴጅ ከፍላችሁ ሳይሆን መቶ በመቶ ለምትወስዱት የውጭ ምንዛሪ ዋጋውን ከፍላችሁ ነው የሚል ሪኳየርመንት አስቀመጠ። ስለዚህ ድሮ በሰላሳ በመቶ ተከፍሎ ሌተር ኦፍ ክሬዲት ይከፈት ነበር። አሁን መቶ በመቶ ተከፍሎ ሲሆን ብዙዎቹ ጋዴዎች ያላቸውን ገንዘብ በሙሉ ከያለበት ከሌሎቹ ባንኮች ጋር ያላቸውን ሁሉ አሟጠው ይዘው ወደ ኢትዮጵያ ንግድ ባንክ መሄድ ግድ ሆኖባቸዋል። ይህ በሚሆንበት ጊዜ እነዚህ አነሳነስ ያሉት የፕራይቬት ሴክተሩ የንግድ ባንኮች የካሽ እጥረት በጉልህ በሚታይ መልኩ ገጥሟቸዋል። ባለፉት ዓመታት የከፋው የንግድ ሚዛን ጉድለት፣ ኢትዮጵያ ከውጭ ሀገራት የምታገኘው ብድርና እርዳታ በድርቅ ምክንያት መቀነስ፣ አገሪቱ ለገጠማት የውጭ ምንዛሬ እጥረት ገፊ ምክንያት መሆናቸውን ባለሙያዎች ይናገራሉ። የኢትዮጵያ መንግስት ባለስልጣናት ባለፋ ገደም ለሚጠቃቅሱት የውጭ ምንዛሬ እጥረት አገሪቱ የምትከተለው ፖሊሲ ጭምር ተጽዕኖ እንዳለው ይነገራል። የኢትዮጵያ የእድገትና ለውጥ እቅድ የመንግስት ፕሮጀክቶች 60 በመቶ ወጪ በውጭ ምንዛሪ የሚከፈል እንደሆነ ይገልጣል። የባንክ ባለሙያዎች ከመንግስት ግዢዎች የሚተርፈው የውጭ ምንዛሪ ለግሉ ዘርፍ በቂ አይደለም ሲሉ ይተቻሉ። እንደገና አቶ አብዱል መናን መሐመድ አሁን ንግድ ባንክ የውጭ ምንዛሪ የምትፈልጉ ቀስማ ማስመጣት የምትፈልጉ ማንኛውም ነጋዴዎቹ የፈለጋችሁትን ያህል ገንዘብ መስጠት እችላለሁ፣ የለም የውጭ ምንዛሪ አቀርባለሁ። መቶ በመቶ ማሪጅን ይሉታል። ይሄ ኢምፖርት ላይ ማለት ነው። የሚያስፈልገው የውጭ ምንዛሪ መቶ በመቶ ዲፖዚት የከፈላችሁ ማሪጅን የከፈላችሁ እንደሆነ እሰጣለሁ ሲል በየግል ባንክ ወረፋ የያዙ እዛ ደንበኛ የሆኑ ከስተምሮች ዲፖዚት ያላቸው ማለት ነው ዲፖዚታቸውን አንቀሳቅሰውት አሁን ዲፖዚቱን በካሽ መልኩ ሊያወጡት ይችላሉ አንድ ግል ባንክ ቅርንጫፍ ይመጡና ይሄን ያህል ዲፖዚት እፈልጋለሁ ሲል እዛ ቅርንጫፍ ላይ ያን ያህል ገንዘብ ላይኖር ይችላል መጠን አለው በያንዳንዱ ቅርንጫፍ የሚቀመጥ የገንዘብ መጠን አለ እና በአንዴ ተገልብጠው መጥተው እንዳለ ዲፖዚቱ በካሽ መልኩ ሲወሰድ እና ወደ ንግድ ባንክ ሲሄድ እንዳለ ቀጥ ነው የሚለው ቅርንጫፎቹ መስራት ነው የሚያቆሙ ቼክ ይዘው ይመጡና ካሹ ተጠርጎ ይሄዳል ከየ ቅርንጫፉ ወደ ንግድ ባንክ ስለሚገባ ለዛ ነው መንቀሳቀስን ያቀታቸው ደንበኞቻቸው ብራቸውን አውጥተው ወደዛ ያንቀሳቅሳሉ ማለት ነው ይሄ ነው ግል ባንኮችን ችግር እየፈጠረባቸው ያለው እንዳለ ዛይተ ደንበኞቻቸው የያዙትን ዲፖዚት እንዳለ ወደዛ ያሸፍታል ወደ ንግድ ባንክ ያቀሰቅሷል ማለት ነው። ከአንድ ዓመት በፊት የኢትዮጵያ ብሔራዊ ባንክ ሁለት ነጥብ ሶስት ቢሊዮን ዶላር በውጭ ምንዛሪ ለንግድ ባንክ ሲሰጥ ከአራት ቢሊዮን ብር በላይ ከግል ባንኮች መውጣቱን በቢዝነስና ኢኮኖሚ ላይ የሚያተኩረው አዲስ ፎርቹን ጋዜጣ ዘግቧል። ያኔ ውሳኔ በአዋሽ፣ ውጋገን፣ ሕብረትና አቢሲኒያ ባንኮች ላይ የከፋ ተጽዕኖ አሳድሮም ነበር። ባንኮቹ እንዲህ አይነት የድንገቴ የብር ጥረት ሲገጥማቸው ጥሪታቸውን አስይዘው ከብሔራዊ ባንክ ለመበደር ይገደዳሉ። በዱብዳ የሚወሰን ውሳኔ የግል ባንኮች ላይ ችግር እየፈጠረ ስለሆነ መንግስት ጥንቃቄ ሊያደርግ ይገባል የሚሉት አቶ አብዱል መናን የችግሩ ምንጭ የንግድ ባንክን የተቀማጭ መጠን ለማሳደግ የተደረገ ሊሆን ይችላል የሚል ጥርጣሬም አላቸው። ሳምና የወሰድን እንደሆነ ሁለት ነጥብ ሶስት ቢሊዮን ዶላር ወደ ንግድ ባንክ ብሔራዊ ባንክ ኢንጀክት ሲያደርግ ሲያስገባለት እና እንደዚሁም ንግድ ባንክ ደግሞ በአንዴ በዱብዳ መልኩ የፈለጋችሁትን የውጭ ምንዛሬ ይሰጣለሁ ሲል በሁለት ሳምንት ውስጥ አራት ነጥብ አራት ቢሊዮን ብር ነው ከግል ባንኩ ግምቱ ማለት ነው ከግል ባንኮች ወጥቶ ወደ ንግድ ባንክ ሄደው እና በጣም ችግር ነው የፈጠረባቸው ይሄ የተፈጠረውን የካሽ እጥረት ግል ባንኮች አካባቢ ከብሔራዊ ባንክ ብድር በመውሰን ነው ይሄንን የለም የሊኩዲቲ ይሉታል ማስተካከል የቻሉት። እና መንግስት ከግንዛቤ ማስገባት አለበት፣ ይሄ በዱብዳ የሚወሰን ውሳኔ በጣም ግል ባንኮች ላይ ችግር እየፈጠረ ስለሆነ ስሙዝ በሆነ የለም ማስተንፈሱ ነው የሚሻለው። እኔ እንደውም አሁን አሁን እየጠረጠር ካለሁት መንግስት በጣም ራሱ ንግድ ባንክ አካባቢ በብዙ መልኩ የተሰጠ ብድር ስላለ እና ንግድ ባንክ ጋር ዲፖዚት መጨመሪያ የተፈለገ ይመስለኛል። ነገሩ በጣም ግራጁዋል እና ስሙዝ ከሆነ የሚፈለገውን ዲፖዚት ንግድ ጋር ማምጣት ላይቻል ይሆናል። አጋጣሚ የዱብዳ ውሳኔው ብዙ ገንዘብ ወደ ንግድ ባንክ ይሄዳል እና ዲፖዚት ንግድ ባንክም ጋር ጨመር የተፈለገ ይመስለኛል። የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ አቶ አርከበ እቁባይ ከዚህ ቀደም ለብሎምበርግ በሰጡት ቃለ መጠይቅ የውጭ ምንዛሪ እጥረቱ የተፈጠረው በፈጣኑ ኢኮኖሚያዊ እድገት ነው ሲሉ ተናግረው ነበር። አቶ አርከበ አገሪቱ የምትገነባቸው የማምረቻ ፓርኮች ሲጠናቀቁ ችግሩ ይቀረፋል የሚል እምነት እንዳላቸውም ተናግረዋል። በርካቶች በተለይ በግሉ ዘርፍ የተሰማሩ ባለሙያዎችና የንግዱ ማህበረሰብ ግን የኢትዮጵያ የውጭ ምንዛሬ እጥረት እንዲህ በአጭር ጊዜ ይፈታል የሚል እምነት የላቸውም። የግል ባንኮች ደንበኞቻቸውን እባካችሁ ቼክ አትጻፉ ብለው እስከ መማጸን መድረሳቸውን የሚናገሩት አቶ ኢየሱስ ወርቅ ዛፉ ተመሳሳይ ውሳኔ ተመልሶ ቢመጣ የተቋማቱ ዕጣ ፈንታ ያሳስባቸዋል። አሁን ለጊዜው ሁለት ጊዜ ተደርጓል። ودتي في من ذا جوبي የካሽ እጥረት ለመውጣት እየተፍጨረጨሩ ባሉበት ጊዜ ሌላ ተጨማሪ ሁኔታስ ቢመጣ ይሄንኑ የሚመስል የባሰ ችግር ውስጥ ሊገቡ ይችላሉ። በተለይ በጃንዋሪ በተደረገው እንደዚሁ የሁለት ቢሊዮን ዶላር የውጭ ምንዛሪ በቀረበበት ጊዜ አንዳንድ ኮመርሻል ባንኮች ደንበኞቻቸውን ቼክ አትጻፉ ባካችሁ፣ ገንዘቡ ለጊዜው የለንም፣ አቆዩልን ያሉበትን ሁኔታ እናውቃለን። ይሄ እንግዲህ እንዲሆን የማይፈለግ ነገር ነው በመሰረቱ። ስለዚህ ባንኮቹ የካሽ እጥረታቸው ምን ያህል ይዘልቃል ለሚለው መልስ ለመስጠት በጣም አስቸጋሪ ነው። ይህንን እጥረት የሚሸፍን ገንዘብ መቼስ በቅርብ ጊዜ አንድ ጊዜ ከየት ይመጣል ብለን እናስባለን። ያው ጊዜ የሚፈጅ ነገር ነው። ኢትዮጵያ በጎርጎሮሳዊው ሁለት ሺ አስራ አምስት ሁለት ሺ አስራ ስድስት የበጀት ዓመት ከውጭ ንግድ አራት ቢሊዮን ዶላር ለማግኘት ብታቅድም አልተሳካላትም። የኢትዮጵያ ንግድ ሚኒስቴር እንዳስታወቀው አገሪቱ በጎርጎሮሳዊው 2014/2015 የበጀት ዓመት ሶስት ቢሊዮን ዶላር ስታገኝ በአመቱ ግን በ139 ሚሊዮን ዶላር ቅናሽ አሳይቷል አቶ አብዱል መናን የውጭ ምንዛሪ እጥረቱን ለመፍታት ሁነኛው መፍትሄ የገቢና ወጪ ንግዷን ማጣጣም እንደሆነ ይናገራሉ እስከዚያው ግን መንግስት የሚወስናቸው ውሳኔዎች ጥንቃቄ ሊደረግባቸው እንደሚገባ የገንዘብ አስተዳደር ባለሙያው ይመክራሉ ሊኩዲቲ ችግር በተፈጠረ ቁጥር ወደ ብሔራዊ ባንክ ነው ፊታቸውን የሚያዞሩት የለም በጊዜ ጊዜያዊ ማስተንፈሻ ሊኩዲቲ የለም ካሽ የሆነ ሊኩድ ካሽ ስለሚፈልጉ ብሔራዊ ባንክ ጋር ነው ፊታቸውን የሚያዞሩት ዘላቂ መፍትሄ አሁን እንደዚህ አይነት ውጭ ምንዛሪ ዘላቂ መፍትሄ ለሎንግ ተርም መፍትሄ ነው። በአጭር ጊዜ እንኳን የሚፈታ አይመስለኝ። የኢትዮጵያ የውጭ ምንዛሪ ጉዳይ እና ኤክስፖርት ላይ ኢንክሬጅ ማድረግ ነው። አሁን የተለያዩ በማኑፋክቸሪንግ ሴክተሮች ለምሳሌ ቴክስታይልን በተመለከተ ብዙ ስራ እየተሰራ ነው ኤክስፖርቱን ለመጨመር። ኤክስፖርታችን ጨምሮ ከኢምፖርት ጋር የሆነ የንግድ ሚዛን የጠበቀ እንደሆነ የውጭ ምንዛሬው ይፈታ ይሆናል። ይሄ ግን ረጅም ጊዜ የሚወስድ ነው። ግን ለአጭር ጊዜ እንደዚህን አይነት ችግሮች ንግድ ግል ባንኮች ላይ እንዳይፈጥር የሚሻለው የውጭ ምንዛሬውን ለንግድ ባንክ ማቅረብ እንኳን፣ መንግስት ንግድ ባንክን በተለየ ሁኔታ ነው የሚንከባከበው እና ማቅረብ ካስፈለገ በጣም ስሙዝ የሆነ ቀስ ያለ በእርጋታ የለም፣ ደረጃ በደረጃ ደረጃ በደረጃ ከውስጥ ከውስጥ ቀስ እያሉ ማስገባት ነው የሚሻለው እንጂ በዱብዳ በዚህ መልኩ መወሰኑ በጣም ችግር ነው የሚፈጥረው። በዛሬው መሰናዶ የኢትዮጵያ ብሔራዊ ባንክን አስተያየት ለማካተት ያደረግነው ጥረት አልተሳካም። እሸቴ በቀለ ነኝ። ጤና ይስጥልኝ።